बहाल मदरक ትልቁ ክብር ለእኔ ብቻ አይደለም። ይሄ ለመጀመሪያ ጊዜ አንድ አፍሪካዊ እንዲህ አይነቱን ሽልማት ሲያገኝ ነው በጀርመን ታሪክ ውስጥ እና ይሄንን ሽልማት የምቀበለው በራሴ ስም ብቻ ሳይሆን በመላው የኢትዮጵያ ሕዝብ ስም ነው። በጀርመን የታወቁ ደራሲና የቱቢንገን ዩኒቨርሲቲ የክብር ሴናተር ዶክተር ልዑል አስፋወሰን አስራተ ነበሩ። ጤና ይስጥልኝ አድማጮች እንደምን አመቻችሁ? በጀርመን ነዋሪ የሆኑት የኢትዮጵያ የቀድሞ ንጉሳዊያን ቤተሰብ አባል ዶክተር ዶክተር ልጅ አስፋወሰን አስራተ በጀርመን ቋንቋ ከፍተኛውን የስነ ጽሁፍ ሽልማት አግኝተዋል። በዕለቱ ዝግጅታችን የጀርመን ቋንቋ ከፍተኛ የስነ ጽሁፍ ሽልማት የተቀበሉትን ዶክተር ልጅ አስፋወሰን አስራተንና የሽልማት አሰጣጥ ስነስርዓቱን እንቃኛለን። መልካም ቆይታ። በጀርመንኛ ቋንቋ ያኮብ ግሪም ፕራይስ ዶቸ ሽፕራኸ በመባል የሚታወቀው በጀርመን ቋንቋ ከፍተኛው የሥነ ጽሑፍ ሽልማት ዘንድሮ ለልዑል አስፋ ወሰን አስራተ ተሰጥቷል። በጀርመን በ19ኛው መቶ ክፍለ ዘመን የመጀመሪያውን የአንድ እውቀት ዘርፍ የመረጃ ክምችት መዝገብን ማለትም ኢንሳይክሎፒዲያን የጻፉና ለጀርመን ቋንቋ ሰዋስው እድገት ከፍተኛ አስተዋጽኦ ማድረጋቸው የሚነገርላቸው የጀርመናውያኑን ወንድማማቾች የቪልሄልም ና የያኮብ ግሪምን ስያሜ የያዘው 30 ሺህ ዩሮ የገንዘብ ስጦታን ያካተተው ይህ ከፍተኛ ሽልማት ዘንድሮ ለ15ኛ ጊዜ የተሰጠ ሲሆን ሽልማቱን አንድ አፍሪቃዊ ሲያገኝ የዘንድሮው ተሸላሚ በፍራንክፈርት ነዋሪ የሆኑት ኢትዮጵያዊው ልዑል አስፋው ወሰን አስራተ የመጀመሪያው መሆናቸው ነው። የካስል ከተማ ከንቲባን ጨምሮ ከፍተኛ የጀርመን ባለስልጣናት፣ ምሁራን በአጠቃላይ በግምት ወደ አንድ ሺህ የሚሆኑ እድምተኞች የተገኙበት የሽልማት አሰጣጠ ስነስርዓት የተካሄደው ኮንግረስ ፓላስ በመባል በሚታወቀው በካስል ከተማ እምብርት ላይ በሚገኘው ጥንታዊ ቤተመንግስት ሰፊ አዳራሽ ውስጥ ነበር። በየዓመቱ ለሚሰጠው ለዚህ ከፍተኛ ሽልማት ለማብቃት የሚመርጠውና የሚመክረው የዳኛ ስብስብ ተጠሪ ፕሮፌሰር ሄልሙት ግልክ በሽልማት አሰጣጥ ስነ ስርአቱ ላይ ባደረጉት ንግግር ዶክተር ልዑል አስፋወሰን አስራተ ልዩ ስለሆነው ስነ ጽሁፍ ችሎታና የትረካ ክሎታቸው አወድሰዋቸዋል። የአስራተ ስነ ጽሁፎች በከፍተኛ ደረጃ የቋንቋ አገላለጽ ስርአትን የጠበቀ መስዕብ ያለውና ቁም ነገር አ ዘል ነው። ስነ ጽሁፎቹ ምስጢራዊ አሊያ መጸታዊነትም የሚታይባቸው የማያሰለቹ በትረካ የተሞሉ ናቸው። ይህ ስነ ጽሁፍ ጀርመንኛ ቋንቋ የአፍ መፍቻ ላልሆነ ደራሲ የሚያስደንቅ ነው። የግሪም ወንድማማቾች በሚል መጠሪያም የሚታወቀው ይህ ከፍተኛ የጀርመን ቋንቋና ስነ ጽሁፍ ሽልማት ከዚህ ቀደም በተለያዩ ዘርፎች በጀርመን ቋንቋ ከፍተኛ አስተዋጽኦን ያደረጉ ጀርመናውያን ተሸላሚ ነበሩ። ከነዚህ መካከል ታዋቂው ጀርመናዊ ከያኔ ኡዶ ሊንድንበርግ እንዲሁም ታዋቂው ጀርመናዊ ደራሲና የኪነ ጥበብ ሰው ዲተር ኑር ይገኙበታል። የቀድሞዋ የፍራንክፈርት ከተማ ከንቲባ ፔትራ ሮት በሽልማት አሰጣጠ ስነ ስርአቱ ላይ ተገኝተው ባደረጉት ንግግር ልዑል አስፋ ወሰን አስራተን ለረጅም ዓመታት በፍራንክፈርት ከተማ መዘጋጃ ቤት እንዲሁም በተለያዩ ዘርፎች በከተማዋ በሚያደርጉት ጥሩ ስራ ረዘም ላለ ጊዜ አውቃቸዋለሁ ሲሉ ነበረ። ስለሚተገብሩትና ስለተሰጣቸው ሽልማት በማወደስ ንግግራቸውን የጀመሩት ዶክተር አስፋ ከዶክተር አስፋ ወሰን አስራት ጋር የምንተዋወቀው ከረጅም ጊዜ ጀምሮ ነው የምንተዋወቀው ለረጅም ጊዜያት የኃላፊነት ስራ ላይ በነበርኩበት በፍራንክፈርት ከተማ መዘጋጃ ቤት ለፍራንክፈርት ከተማና በአጠቃላይ ለማህበረሰቡ በሚደረገው ምግባረ ሰናይ ስራዎች ላይ ነው። በተለይ በከተማዋ በባህል ነክ ነገሮች ላይ በሚሰራው ስራ፣ በግዛት ውስጥ ባለው ሄስሸ ሬዲዮ፣ እንዲሁም በፍራንክፈርት በሚታወቀው የመጽሐፍ አውደርዬ ላይ እንተዋወቃለን። እናም ዶክተር አስፋ ወሰን በከተማችን በፍራንክፈርት ከፍተኛ ቦታ የሚሰጣቸው የከተማዋ ነዋሪ ናቸው። በአሁኑ ሰዓት ደግሞ ይበልጥ በስነ ጽሁፋቸው ማህበረሰቡን የሚያገናኙ የሚያስተዋውቁና የሚያሳውቁ ሆነው እናገኛቸዋለን። በጀርመን ካስል ለከፍተኛ ጀርመን ቋንቋ የስነ ጽሁፍ ሽልማት ላይ ሌላው የክብር ሽልማትን ያገኘው የኦስትሪያው የጦር ሰራዊት የቋንቋ ተቋም ነበረ። የክብር ሽልማቱን ለመውሰድ የመጡት ዶክተር ዮሴፍ አርንስት አማርኛ ባይናገሩም በጀርመንኛ ቋንቋ ዘጠኝ መጽሐፍትን ለአንባቢያን ያቀረቡትንና ከፍተኛ ተወዳጅነትን ያገኙትን የስነ ጽሁፍ ተሸላሚ ልዑል አስፋወሰን አስራተን በአማርኛ ለምስጋና የሚሆን አረፍተ ነገርን ሸምድደው ነበረ። በመድረኩ ቀርበው እንኳን ደስ ያሉት ሲሉ ንግግራቸውን የጀመሩት ክቡር ልዑል አስፋወስን እንኳ መታ ብቶ ለሲህ ሽልማት በመካቶ እንኳን ተሰሉ አለሎ በሲህ አካዳሚ በመከቶ አስክኒያል ስለሲህ በጣም ተሸላሚው ልዑል አስፋ ወሰን አስራት በበኩላቸው የኦስትሪያዊ የጦር ሰራዊት የቋንቋ ተቋም ከፍተኛ ተጠሪ ዮሴፍ አርንስት በአማርኛ ላቀረቡላቸው ምስጋናና የእንኳን ደስ ያሉት መልእክት ምላሹን የሰጡት በአማርኛ ነበር። ምንም እንኳ በአዳራሹ ከሚገኘው በግምት ወደ አንድ ሺህ ከሚሆነው እድምተኛ መካከል አማርኛን ጠንቅቆ የሚያውቀው ታዳሚ ቁጥር ቢበዛ ከአስር ባይበልጥም Herr Oberst Dr. Ernst, dass sie mich in meiner Muttersprache so einmalig begrüßt haben. ዶክተር ልጅ አስፋወሰን በመቀጠል በጀርመንኛ ባደረጉት ንግግር ሽልማቱን በክብር እንደሚቀበሉ ተናግረዋል። በመቀጠልም የ20 ዓመት እድሜ ሳሉ በጎርጎሮሳዊው ሺ968 ዓ ም ወደ ጀርመን ሀገር እንደመጡ በመተረክ አንደኛና ሁለተኛ ደረጃ ትምህርታቸውን አዲስ አበባ በሚገኘው የጀርመን ትምህርት ቤት ተከታትለው የሁለተኛ ደረጃ መልቀቂያ ፈተናን ተፈትነው ወደ ጀርመን ሀገር እንደመጡ ተናግረዋል። በጀርመንና በብሪታንያ ኬምብሪጅ ዩኒቨርሲቲ በታሪክ በሕግና በኢኮኖሚ ሙያ የከፍተኛ ደረጃ ትምህርታቸውንም አጠናቀዋል። ልዑል አስፋወሰን ከሽልማቱ ስነስርዓት በኋላ በሰጡት ቃለምልልስ ደስታውና ክብሩ የሳቸው ብቻ እንዳልሆነ ነው የገለጹት። መቼም ትልቁ ክብር ለእኔ ብቻ አይደለም። ይሄ ለመጀመሪያ ጊዜ አንድ አፍሪካዊ እንዲህ አይነቱን ሽልማት ሲያገኝ ነው በጀርመን ታሪክ ውስጥ እና ይሄንን ሽልማት ቅድምም እንደተናገርኩት የምቀበለው በራሴ ስም ብቻ ሳይሆን በመላው የኢትዮጵያ ሕዝብ ስም ነው። ይሄ የኢትዮጵያ ቀን ነው። ምክንያቱም እስካሁን ድረስ ሀገራችን የምትታወቀው በጦርነት በሌሎች ነገር ነው እንጂ በእንደዚህ አይነቱ ነገር ታውቃ አታውቅም እስካሁን ድረስ እና እያንዳንዳችን የሀገራችን ስምን ለማስጠራትና ያንን ያለውን መጥፎ ኢሜጅ ለማስቀረት የተቻለንን ማድረግ ይኖርብናል። አለዛው ታሪክ የሌላቸው በድህነትና በረሃብ በጦርነት ብቻ የሚኖሩ ህዝቦች ናቸው ተብለን ለዘላለሙ ሞንዳን ነገር ሁላችንም እዛ ላይ መትጋት ይኖርብናል። የጀርመን ቋንቋ ጥናት ማህበር በምጻሩ የፊዲኤስ አባል እንደሆኑ የነገሩንና ይህንን ሽልማት አሰጣጥ ስነስርዓት ለመከታተል ወደ ካስል ከተማ የመጡት የሃኖቨር ከተማ ነዋሪ ኦልማ ልዑል አስፋወሰን አስራተ ሲሸለሙ በማየታቸው መደሰታቸውን ገልጸዋል። አስፋወሰን የደም ግባት ያላቸው ከፍተኛ ምሁር ሆኖ አግኝቻቸዋለሁ። እዚህ ተገኝቼ ሳቸውን በማየቴና የዝግጅቱ ተካፋይ በመሆኔ እድለኛ ነኝ። በወጣትነት እድሜያቸው ኢትዮጵያ ውስጥ ያወቋት ኦስትሪያዊት መምህራቸው ቋንቋና ባህልን ስላስተዋወቀቻቸው ወደ ጀርመን በመጡ ጊዜ በተለይ በመጀመሪያዎቹ ቀናትና ጊዜያት እንብዛም እንዳልተደናገራቸው ዶክተር ልጅ አስፋ ወሰን በስነስርአቱ ላይ ለታዳሚዎች ይገልጸዋል። ቢሆንም ኢትዮጵያውያን በቋንቋ ችሎታ እንደማይታሙ ነው የነገሩን። መቼም ጀርመኖች አንድ የሚያውቁት ነገር አለ ቋንቋቸው ከፍተኛ ታሪክ ያላት ቋንቋ ብትሆንም የዓለም ቋንቋ ባለመሆኗ ብዙ የውጭ ሀገር ሰዎች ጀርመንኛ አይናገሩም። ስለዚህ ጀርመንኛን እንደ ራሳቸው ቋንቋ አድርገው የሚናገሩትን ሰዎች በጣም አድርገው ያከብራሉ። ምክንያቱም ብዙ ስላልሆኑ ማለቴ ነው፣ በዓለም ውስጥ ያለውን ሁኔታ ስንመለከት። ነገር ግን እውነቱን ያየነው እንደሆነ ለእኔ ጀርመንኛ ለመማርና እንደዚህ አይነት የስነ ጽሁፍ ደረጃ ላይ ለመድረስ በጣም ቀላል ነበር። ምክንያቱም ከሰባት ዓመት ዕድሜ ጀምሬ ጀርመንኛ ጋራ እየተሟገትኩ ነው። የመጀመሪያው የኢትዮጵያዊ ተማሪ ነበርኩኝ ጀርመን ትምህርት ቤት ውስጥ በ1955 ዓ ም በፈረንጆች አቆጣጠር። የጀርመኑ ትምህርት ቤት አዲስ አበባ ሲቋቋም እኔ አንደኛው ኢትዮጵያዊ ነበርኩ። በ12 ዓመት በኋላም ደግሞ የመጀመሪያው ኢትዮጵያዊ እዛ አቢትወር የሰራ ሆኔ ነኝ። ስለዚህ ወደ ጀርመን ሀገር ስመታ ጀርመንኛ በደንብ አድርጌ እነጋገራለሁ። የአገሪቱን፣ ስለ አገሪቱ ታሪክ፣ ስለ አገሪቱ ያላቸውን አስተያየትና፣ ስለ ካልቸራቸው በደንብ አድርጌ አውቅ ነበር። የሚገርመው ነገርና ሁሌ የሚያሳዝነኝ የኔን ሁኔታና የኔን እዚህ በስደተኝነት መቅረት ከሌሎቹ ከኔ በኋላ ከመጡት ኢትዮጵያኖች ጋር ሳስተያየው የሰማይና የመሬት ልዩነት ነው። ብዙዎቹ የሀገራችን ልጆች ወደዚህ ሲመጡ ቋንቋውን አያውቁ፣ ስለ ጀርመን ኳልቸር ብዙ የሚያውቁት ነገር የለምና ለእነሱ ከኔ የበለጠ ችግር ነበረ፣ እዚህ ለመቋቋም እዚህ ሀገር ለመኖር እዚህ ሀገር ደግሞ ስራም ለማግኘት ቋንቋው ካልተቻለ ይህንን ያህል ብዙ ተስፋ የለም። ስለዚህ አብሶ ለወጣቶቹ ልጆቻችን እዚህ ሀገር ለሚመጡት በጣም አድርጌ የምመክራቸው በተቻላችሁ መጠን ቶሎ ብላችሁ የጀርመንን ቋንቋ ለማወቅና በደንብ አድርጎ ለመናገር ሞክሩ። ደግሞም ሳየው ለእኛ ለኢትዮጵያውያኖች ይህን ያህል አዳጋች አይደለም፣ ምክንያቱም እግዚአብሔር ከፍተኛ የቋንቋ ተሰጥኦ ሰጥቶናል። እንጃ ወደ ማቴማቲክና ሌላውን ስናይ የዛ ላይ ያለን ተሰጦ የቱን ያህል እንደሆነ አላውቅም። ነገር ግን በጣም አድርጌ ደነቃለሁ። ፍራንክፈርት ብዙውን ጊዜ ወጣት ልጆች ሳገኛቸውና ሳነጋግራቸው ጀርመንኛቸውን ስሰማ ረ ለመሆኑ ስንት ዓመታችሁ ነው እዚህ ከመጣችሁ ብዬ ስጠይቃቸው ሁለት ዓመት አይሞላንም ሲሉ በጣም አድርጌ ደነግጣለሁ። በጣምም ደስ ይለኛል። ምክንያቱም ቋንቋ ነው ለአንድ ሀገር ድልድይ የሚሆነው ያንድን ህዝብ ሁኔታ ፖለቲካም ሆነ የአኗኗር ዘይቤ ይሄ ሁሉ መታወቅ የሚቻለው ቋንቋ ካወቁ ባህል። በዚያው በካስል ከተማ ሲኖሩ ከ30 ዓመት በላይ የሆናቸው ወይዘሮ አልማዝ አሉላ የሽልማት አሰጣጥ ስነ ስርአቱን ከጀርመናዊ ባለቤታቸው ጋር ተከታትለዋል። በስነ ስርአቱ ላይ ስለ ኢትዮጵያ፣ ስለ ልዑል አስፋወሰን ወሰን ሲነገር ጀርመናውያንም በጭብጨባ ደስታቸውን ሲገልጹ በማየታቸው መደሰታቸውን ገልጸዋል። እኔ አልማዝ አሉላ ያለሁኝ በጣም ቆንጆ ልሽ፣ ኢትዮጵያን በህራ በድርቀት በጦርነት ነው የምትታወቀው። ፕሪንስ አስፋወሰን በጣም ልሽ፣ በጀርመንኛ ጽሁፍም ማንበብም አንደኛ በመውጣት በዛ ሽልማት ማግኘቱ አገሬንም ደስ ይለኛል። እንደ ራሱ እንደ ጀርመን ሆኖ ራሱን መናገር የሚችልና አገሪቷን ያሳወቀልን ኢትዮጵያነቱን ደካ እንዲህ አይነትም ሰው አለ መባሉም ትልቅ ነገር ነው። በጣም ያኮራኛል። በጣም ትልቅ ደስታ ነበር። በጣም ትልቅ ጭብጨባ ነበር። በጣም ቆንጆ ነበር። እንድገልጸው አልችልም። የጀርመንን ቋንቋ የአኗኗር ባህልን ሳያውቁ ከሚመጡ ከአፍሪቃውያን ወንድምና እህቶቼ ጋር ስተያይ የኔ ሁኔታ የተመቻቸ ነበር ያሉት ልዑል አስፋወሰን አስራተ በሽልማት አሰጣጥ ስነ ስርአቱ ላይ የጀርመንን ባለስልጣናት በጀርመን በጥገኝነት ለሚኖሩ የቋንቋ ትምህርትን በነፃ እንዲያስተምሩ ጠይቀዋል። ቋንቋ የመጀመሪያው መንገድ ነው ወደ ኢንቴግሬሽን። ቋንቋው ከሌለ ምንም አይነት ኢንቴግሬሽን ሊኖር አይችልም። ስለዚህ ነው ዛሬም በንግግሬ ላይ የተናገርኩት የጀርመንን መንግስታትንም ሆነ የካልቸራል ተጠሪዎችን እዚህ ሀገር ያሉትን፣ ማንኛውም ስደተኛ እዚህ ሀገር ሲገባ እባካችሁ ለመጀመሪያ ጊዜ የጀርመን ቋንቋ የሚንባሩበትን መንገድ ክፈቱላቸው። ምክንያቱም እሱን ካላገኙ ቤትም አንድ አይነት ነገር ሳይሰሩ አንድ አይነት ነገር ለመስራትም ሳይችሉ ዝም ብለው ባክነው ይቀራሉ። ድሮ ወዲያ ሆኑ ስደተኛ መጣ ሲባል መጀመሪያ ነገር የጀርመን ቋንቋ በነፃ ያስተምሩ ነበር ይሄ ካቆመ በገንዘብ እጦት ምክንያት ብዙ አመት ነው እና አሁን በጣም አድርገን በየጋዜጣውም ሆነ በየሬዲዮ ንግግር ሳደርግ የጀርመንን መንግስት የምጎተጉተው እንዲህ አይነቱን ትምህርት በነፃ ለማንኛውም ስደተኛ መልሰውም ቢልኳቸው ወደ ሀገራቸው አንቀበላችሁም ብለው ቢቀቢርነት ለእናንተ ይጠቅማችኋል። አንድ ሰው የእናንተን ቋንቋ ካወቀ ዘላለም ከአራ ከእናንተ ጋር ግንኙነት መንፈሳዊም ሆነ በሌላ ሁኔታ ግንኙነት ይኖረዋልና እዚህ ላይ በጣም አጥበቃችሁ አንድ አይነት አዲስ ሁኔታ አምጡ እያልኩ ነው የምከራከረው በጀርመን የጀርመንኛ ቋንቋ ስዋስው ጥናት በዩኒቨርስቲ ደረጃ የተሰጠው የአማርኛ ቋንቋ ስዋስው በጀርመን ዩኒቨርስቲዎች መሰጠት ከጀመረ በኋላ ነው ሲሉ ታዳሚውን ያስደመሙት ልዑል አስፋወሰን ጀርመን የአማርኛ ስዋስው ጥናት ቤት ነው ሲሉም ተናግረዋል። ጀርመኖች እንዲያውቁ የምፈልገው የጀርመን የቋንቋ ስፔሻሊስቶች ጀርመንን ቋንቋ በዩኒቨርሲቲ የሚበቃ ትምህርት ነው ብለው ከማስተማራቸው በፊት የአማርኛ ቋንቋ ጀርመን ዩኒቨርሲቲ ውስጥ እንደ ዩኒቨርሲቲ ሳብጀክት ይሰራበት ነበር። ሁላችንም ማስታወስ ያለብን እንደ አውሮፓውያን አቆጣጠር ከአስራ ሰባተኛው መቶ ክፍለ ዘመን ጀምሮ አማርኛ ጀርመን አገር ውስጥ የዩኒቨርሲቲ ሳብጀክት ነበር። ጀርመን ቋንቋ የዩኒቨርሲቲ ሳብጀክት እዚህ ሀገር የሆነው በ19ኛው መቶ ክፍለ ዘመን ነው። ስለዚህ ሁሌ ይሄንን አስታውቃለሁ። እንደምናውቀው ጀርመን ሀገር የኢትዮጵያ ቋንቋ ብቻ ሳይሆን የኢትዮጵያ ትምህርት፣ የኢትዮጵያ ስነ ስርዓት፣ የኢትዮጵያ ታሪክ የሚመለከት የእናት ሀገሯ ጀርመን ሀገር ናት። ምክንያቱም ይሄንን ኢትዮጵያን ስታዲዝ የሚባለውን ክፍል የከፈተው ታላቁ ሂዮብ ሉዶልፍ የሚባለው ሰው ስለነበረ ነው ማለት ነው። ዶክተር ልዑል አስፋወሰን አስራተ ከሽልማት አሰጣጥ ስነስርዓቱ በኋላ በካስል ከተማ ከንቲባ በመመራት የወርቅ መዝገብ ላይ የክብር ፊርማቸውን አኖረዋል። በመጠናቀቂያ ስነስርዓቱ ላይም በአዳራሹ በሰልፊ ይጠብቋቸው ለነበሩ በርካታ ታዳሚዎች በጀርመነኛ ቋንቋ በጻፏቸው መጻሕፍት ላይ የምስጋናና የክብር ፊርማቸውን በማኖር ነበር ዝግጅቱን ያጠናቀቁት። ዶክተር ልዑል አስፋ ወሰን አስራተ ባለፈው የጎርጎሮሳውያኑ ዓመት 2014 ዓ ም የመጨረሻው የአፍሪቃ ንጉሥ በሚል ለአንባቢያን ያቀረቡት መጽሐፍት ከሳምንታት በፊት በእንግሊዝኛ ተተርጉሞ በተለያዩ የአውሮፓ ሀገራት በገበያ ቀርቧል። አድማጮች፣ በካስል ከተማ በጀርመን ቋንቋ ከፍተኛውን የሥነ ጽሑፍ ሽልማት ስለተቀበሉት ኢትዮጵያዊ የተሰናዳው መሰናዶ እስከዚሁ ነበር። አዜብ ታደሰነኝ ጤና ይስጥልኝ።